ዘላቂ መፍትሄ ባያገኝም ለጊዜው ቀዝቀዝ ባለው ተቃውሞ ማግስት የኢትዮጵያ መንግስት ባለስልጣናት የከፍተኛ ትምህርት ተቋማትን ጨምሮ በመላ አገሪቱ መምህራንና በትምህርት አስተዳደር ዘርፍ የሚገኙ ሰራተኞችን ሲያወያዩ ቀናት ተቆጠሩ። ውይይቱ በትምህርት አገልግሎቱ ላይ ቢያተኩርም ለመምህራኑ ግን አዲስ አይደለም። በአምቦ ዩኒቨርሲቲ መምህር የሆኑት አቶ ስዩም ተሾመ ለውይይት የቀረበው ርዕሰ ጉዳይ ካለው ነባራዊ ሁኔታ ጋር የማይገናኝ እንደሆነ ይናገራሉ። ከዚህ በፊት በተደጋጋሚ መንግስት ይሰጣቸው በነበሩ ስልጠናዎች ላይ ሲነሱ የነበሩ አጀንዳዎች ናቸው። በዋናነት ሀገሪቱ ውስጥ ባለፉት አምስት ዓመታት ያስመዘገበችው እድገት እና ከዛ ጋር የተያያዙ ጥያቄዎች ናቸው እና በተጨባጭ በነባራዊ እውነታ ላይ ህዝቡ እያነሳው ካለው የዲሞክራሲ ጥያቄ ጋራ ምንም ቀጥተኛ ተያያዥነት የሌለው እና በዛ ጉዳይ ላይ ለመወያትም ራሱ ብቁ ያልሆነ ነገር ነው። ማንነታቸውን ሊነግሩን ያልፈለጉ ሌላ መምህር፣ አንድ ከፍተኛ ባለስልጣን በመሩት ውይይት ላይ ተሳትፈዋል። መምህሩ በዛሬ ውሏቸው የታደሙበት ጉባኤ ከሌላው ጊዜ የተለየ እንዳልነበር ይናገራሉ። ሁኔታ የለውም። ምክንያቱም ተመሳሳይ ናቸው። እስካሁን በየተለያዩ መድረኮች የሚሰጡትን ንግግር ነው ዛሬም የደገሙት። እሳቸውም ስለ ኪራይ ሰብሳቢነት በተለያየ ነገር ነው። ስነ ምግባር በተመለከተ ላይ የተነሳው ግን ምንም አይነት ለውጥ የለውም እና ያው ኦዲንሱም ተመልካቱም ወይም ደግሞ የተሰበሰበው በጣም ከልሱ የኢትዮጵያ መንግስት ለውይይት ባቀረባቸው ሰነዶች ወቅታዊ የአገሪቱ ነባራዊ ሁኔታዎች እንዳልተካተቱበት መምህራኑ ተናግረዋል። ለውይይት የቀረቡት ሰነዶች ካለፉት ዓመታት የተለየ አንዳች ነገር የለውም ሲሉም ይተቻሉ። የውይይት ሰነዶቹ ላይ የቀረቡት ስኬቶችም በገዢው ፓርቲ አይን ብቻ መቅረባቸው በመምህራኑ ዘንድ ጥያቄ አስነስቷል። በአንዳንድ ከፍተኛ የትምህርት ተቋማት መምህራኑ በዝምታ ተቃውሟቸውን ማሳየታቸውንም ተናግረዋል። ድምታውም ዝምታውም የመረጡበት መሰረታዊ ምክንያት እኮ ያለፉት ዓመታት በተደጋጋሚ ምሁራኑ ከመንግስት ጋር በሚያደርጉት ውይይት የሀገሪቱን ተጨባጭ ችግሮች የሕዝቡን ጥያቄ እያነሱ ውይይት ሲያቀርቡ ነበር። ለመንግስት መስተካከል ያለባቸውን ነገሮች ሲያስረዱ፣ ሲናገሩ ነበር እና በእነዚህ ጊዜያት መንግስት አንድም ጊዜ ከመምህራን የተሰጠውን ሀሳብ እና አስተያየት ተቀብሎ በተግባር ላይ ለማዋል ፈቃደኛ ለ ለእነዚህ አመታት ተቀብሎ የመምህራኑ የማን የመምህሯን ላይ የመምህራኑ ምክር ተቀብሎ ተግባራዊ ባላደረገበት ሁኔታ አሁን ደግሞ ሌላ ድግ በድጋሜ ተመሳሳይ ጉዳይ ይዞ ወቅታዊ ችግሮችን ሀገሪቱ አሁን እየገጠማት ያሉትን ግጭትና ለመረጋጋት በማይዳስስ መልኩ ባላካተተ መልኩ በአጀንዳነት ራሱ አላስቀምጠው ያንን፣ በዛ ላይ ተመልሶ እንዋይ ብሎ ጥያቄ ሲያቀርብ ውይይቱ በራሱ ትርጉም አልባ ነው የሚሆነው፣ ፋይዳ ቢስ። በአማራና ኦሮሚያ ክልሎች ተቃውሞ ስትናጥ የከረመችው ኢትዮጵያ የ2009 ዓመተ ምሕረት የትምህርት ዘመንን ልትጀምር በዝግጅት ላይ ትገኛለች። ወትሮም ለተቃውሞ መነሻ በመሆን የሚታወቁት ከፍተኛ የትምህርት ተቋማት በአዲሱ የትምህርት ዘመን ስጋት መፍጠራቸው አይቀርም። አቶ ስዩም አሁን በተፈጠሩት ወቅታዊ ጉዳዮች ላይ ጥልቅ ውይይት መደረግ እንደነበረበት ይናገራሉ። አሁን የተፈጠሩ ወቅታዊ ችግሮች ምንድን ናቸው? እነዚህ ወቅታዊ ችግሮች ገጥመውኛል እና የመንግስት ከፍተኛ ኃላፊዎች አሁን የተቀበሏቸው ችግሮች አሉ። ገዥው ፓርቲ ራሱ አሁን የተቀበለው ችግር አለና ይህን ችግር እንዴት አድርጌ ላስተካክል ብሎ እንደ ሞራል ለእኛ ጥያቄ ቢያቀርብ ለውይይት እንደ መነሻ ሊያገለግል ይችላል። ግን ያለፉት ሀያ አምስት ዓመታት የእኔ ስኬቶች እነዚህ ናቸው፣ የስኬቶች ምንጮች ደግሞ ወራሴ ነኝ ብሎ ተመሳሳይ አጀንዳ ይዞ ሲቀርብ በምን መልኩ ነው ለውይይት ሊጋብዝ የሚችለው? በዚህ ላይ የሚተነስ ውይይት ብታደርግ ትርጉም አልባ ነው። ምክንያቱም ነባራዊ ሁኔታን መሬት ላይ ያሉትን ችግሮች በማይዳስስ መልኩ ነው ውይይት እያደረግን የምንቀጥለው ማለት ነው። ስለዛ ነው መምህራኖቹ ግምታ ነው።